የዓለም ምጣኔ ሀብት ካለፈው ዓመት በተሻለ እድገት ይቀጥላል ሲል የዓለም የገንዘብ ድርጅት አይኤምኤፍ የምጣኔ እድገት ትንበያ አስታውቋል። በዚህም መሠረት ኢትዮጵያ ባለፈው ዓመት በተመሳሳይ ወቅት ወጥቶ ከነበረው የአራት ነጥብ አምስት ከመቶ ዝቅተኛ እድገት በቀጣዩ ዓመት በሰባት ነጥብ አምስት ከመቶ እንደምታድግ ሲተነብይ ኤርትራ በሦስት ነጥብ ሦስት ከመቶ አፍሪካ በአጠቃላይ ደግሞ በሦስት ነጥብ አምስት ከመቶ በላይ የሆነ እድገት እንደሚያስመዘግቡ ተቀምጧል በዋሽንግተን ዲሲ ዛሬ የተጀመረውን የዓለም ባንክና የዓለም የገንዘብ ድርጅት ጉባኤ ተከታትሎ ሄኖክ ሰማግዜር ቀጣዩን ዘግቧል ባለፈው ዓመት የዓለም ምጣኔ ሀብት ከፍተኛ ፈተናዎች ተጋርጠውበት ነበር። የሸቀጦች ገበያ በዓለም ዙሪያ መውደቅ፣ በተለይ በነዳጅ ሀብት የሚተዳደሩ ምጣኔዎች እጅጉን የጎዳበት ዓመት ነበር። ለቀጣዩ አንድ ዓመት የዓለም ገንዘብ ድርጅት አይኤምኤፍ ባስቀመጠው ትንበያ መሰረት መሻሻል ታይቷል። ከሶስት መቶኛ በዜሮ ነጥብ አንድ ከፍ ብሎ እንደሚያድግ የተተነበየው የዓለም ምጣኔ ዘንድሮ ሶስት ነጥብ አምስት ከመቶ የሚያህል እድገት ያሳያል። የአፍሪካ ምጣኔም ከዓለሙ አማካይ ጋር የተስተካከለ ሆኗል። ከዚህ ቀደም በፍጥነት የሚያድጉ ሀገሮችን ያካተተው የአፍሪካ ምጣኔ ከዓለሙ አማካይ ከፍ ብሎ ያድግ የነበረ ቢሆንም ባለፉት ሁለት ዓመታት ይሄ በጎ እድገት ተቀዛቅዟል። ምክንያት ሰላም መጥፋትና የተፈጥሮ አካባቢ ለውጥ የፈጠራቸው አሉታዊ ተጽዕኖዎች ናቸው። አፍሪካ ከናይጄሪያ እስከ ሶማሊያ ከደቡባዊ አፍሪካ እስከ ኢትዮጵያ ኤሊኞ የተሰኘ የአየር ሁኔታ ተጽዕኖ ስር ነው የሰነበቱት። ድርቅና ረሃብ በተለይ በአፍሪካ ቀንድ ሀገሮች ተስፋፍቷል። እነዚህ ሁኔታዎች በተለይ በነዳጅ ሀብትና በሌሎች የሸቀጥ ገበያዎች ምጣኔ ሀብታቸው የሚመካ ሀገሮችን ክፉኛ ደቁሷል። የአይኤምኤፍ የጥናትና ምርምር ክፍል ኃላፊ ሞሪስ ኦስተርፌልድ ያስረዳሉ። incredibly diverse in, in terms of economic uh, per performance. And while every country has its challenge, አፍሪካ በመጣኔ ሀብት እድገት ዙሪያ ሰፊ ልዩነቶች ያሉባት አህጉር ነች። እያንዳንዱ አገር የራሱ የተለዩ ፈተናዎችና እድሎች ያሉበት ሁኔታን እናጤናለን። አንዳንድ አገሮች በተለይ ነዳጅ አምራቾች ያልሆኑና ከነዳጅና የሸቀጥ ዋጋ መቀነስ ጋር በተያያዘ ወጪ የቀነሱና መሻሻልን ያሳዩም እንመለከታለን። በአንጻሩ ደግሞ የነዳጅ ሀብታቸውን ለውጭ ገበያ የሚያቀርቡ እንደ ናይጄሪያ አንጎላና ሌሎች የውጭ ገበያ ላይ የሚመኩ እንደ ደቡብ አፍሪቃ ያሉት አገሮች እድገታቸው ቀንሶ በጭንቅ ላይ ናቸው። በአፍሪካ አህጉር ሰላምና መረጋጋት መጥፋት እንዲሁም ከአየር ንብረት ለውጥ ጋር በተያያዘ የተከሰቱ ድርቅና ረሃብ ምጣኔዎችን እየጎዱ መሆኑን የዓለም የገንዘብ ድርጅት የጥናት ክፍል መሪ ኦብስተርፌልድ ይናገራሉ። በአጠቃላይ የዓለም ምጣኔ ካለፈው ዓመት ጋር ሲነጻጸር፣ አፍሪካ በምጣኔ ሀብት እድገት ዙሪያ ሰፊ ልዩነቶች ያሉባት አህጉር ነች። እያንዳንዱ አገር የራሱ የተለዩ ፈተናዎችና እድሎች ያሉበት ሁኔታን እናጤናለን። አንዳንድ አገሮች በተለይ ነዳጅ አምራቾች ያልሆኑና ከነዳጅና የሸቀጥ ዋጋ መቀነስ ጋር በተያያዘ ወጪ የቀነሱና መሻሻልን ያሳዩም እንመለከታለን። በአንጻሩ ደግሞ የነዳጅ ሀብታቸውን ለውጭ ገበያ የሚያቀርቡ እንደ ናይጄሪያ አንጎላና፣ ሌሎች የውጭ ገበያ ላይ የሚመኩ እንደ ደቡብ አፍሪካ ያሉት አገሮች እድገታቸው ቀንሶ በጭንቅ ላይ ናቸው። የዓለም የምጣኔ ሀብት እድገት መሻሻል እንደ ኢትዮጵያ ያሉ በማደግ ላይ ያሉ ሀገሮችን የሚጠቅም እንደሆነ ባለሙያዎቹ ጨምረው ያስረዳሉ። የዩናይትድ ስቴትስ ምጣኔ በዘንድሮ ዓመት በእጅጉ የተሻለ ትንባያ ተሰጥቶታል። ባለፈው ዓመት አንድ ነጥብ ስድስት ከመቶ እድገት ያሳየችው አሜሪካ በሁለት ነጥብ ሶስት ከመቶ እንደምታድግ ነው የዓለም የገንዘብ ድርጅት የተነበየው። ለዚህም ምክንያቱ ይላሉ የጥናት ክፍሉ ኃላፊ፣ የፕሬዚዳንት ዶናልድ ትራምፕ ፖሊሲ ኢንቨስትመንትን ያበረታታል የሚል ተስፋና በተጨማሪ ደግሞ የግብር ፖሊሲያቸው እንደሆነ አስረድተዋል። ስ ስ የዩናይትድ ስቴትስ ትንበያችን በተወሰነ ደረጃ የገንዘብ ፍሰት ያጠናክራል ከሚል ግንዛቤ ውስጥ ያካተትነው የግብር ማሻሻያ ፖሊሲ ጋር የተያያዘ ነው። የግብር ማሻሻያው በእርግጥ ሥራ ላይ ስላልዋለ ሳይሆን ቀረ፣ በቀጣዩ ዘገባችን ማስተካከያ የምናደርግበት ይሆናል። ቀጣዩ ዓመት በዓለም ገበያ የገንዘብና የምርት ፍላጎት የሚጨምርበት የገንዘብ ገበያዎች የሚነቃቁበት እንደዚሁም መሰረታዊ የመዋቅር መሻሻሎች በተፈጠረባቸው ሀገሮች እድገት የሚታይበት ነው ይላል የዓለም የገንዘብ ድርጅት አይ ኤም ኤፍ ትንበያ። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማእግዜር ነኝ ከዋሽንግተን።